ሰሞኑን በቁጥጥር ስር የዋሉት የኦሮሞ ተቃዋሚ ድርጅቶች መሪዎች የታሰሩት ከአምነስቲ ኢንተርናሽናል ሰዎች ጋር ከተነጋገሩ በኋላ መሆኑን የቡድኑ የኢትዮጵያ ተመራማሪ ሚስ ቤስተን ገለጹ። የእስረኞቹ ጉዳይ እንደሚያሳስበውም አምነስቲ ኢንተርናሽናል ዛሬ ረቡዕ ባወጣው መግለጫ አስታውቋል። ሰለሞን አባተ ከአምነስቲ ኢንተርናሽናል ተመራማሪ ጋር ስላደረገው ቃለ ምልልስ ያጠናቀረውን ዘገባ ይዞ ቀርቧል። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ ያለውን የሰብአዊ መብቶች ጥሰትና የግልጽነት ጉዳይ ለመፈተሽ ፍቃድ ጠይቆ በአምስት ወሩ ማግኘቱንና ካለፈው ነሐሴ 11 ቀን 2003 ዓ.ም ጀምሮ በኢትዮጵያ ውስጥ ለ12 ቀናት መቆየቱን የአምነስቲ ኢንተርናሽናል ኢትዮጵያ ተመራማሪ ክሌር ቤስተን ተናግረዋል። እጅግ በርካታ ቁጥር ያላቸው የኦሮሞ ተወላጆች መታሰራቸውን መስማታቸውን የገለጹት ክሌር ገና የተጨበጠ ቁጥር በእጃቸው እንደሌለ ተናግረው ይሁን እንጂ ባለፉት ለጊዜው ያሰባሰቧቸው መረጃዎች ተካሄዱ የተባሉትን እስሮች የተወሰኑ ቁጥሮች እንደሚጠቁሙ አመልክተዋል። ሮሞ በመጋቢትና በመያዚያ መካከል ሁለት ወይም ሶስት መቶ የሚሆኑ ኦሮሞዎች እንደታሰሩ ታሰሩ እናውቃለን። ከዚያም ወዲህ በርከት ያሉ ታስረዋል። ከዚያ በተጨማሪም ባለፈው ቅዳሜ በቁጥጥር ስር የዋሉት የኦሮሞ ሕዝብ ኮንግረሱ በቀለ ገርባና የኦሮሞ ፌዴራላዊ ዴሞክራሲያዊ ንቅናቄው ኦልባና ሌሊሳ የታሰሩት እነርሱን ስላነጋገሯቸው ነው ብለው እንደሚያምኑ ሚስ ክሌር ተናግረዋል። Well the two um, opposition members who were arrested on Saturday, um, both of them had met with amnesty just days before they were arrested. One of them, Olbana Lelisa, we met with the day before his arrest, and the other man who's been arrested, Bekele Jerba, we met with four days before his arrest, and we were all. <laughs> ኦልባና ሌሊሳን ከመታሰራቸው ከአንድ ቀን በፊት ነው ያነጋገርናቸው። ሌላኛው ታሳሪ በቀለ ገርባ ደግሞ ያገኘናቸው ከመታሰራቸው አራት ቀናት በፊት ነው። ከሳቸው ቢሮ ስንወጣም የደህንነት ሰዎች ፎቶግራፍ አንስተውናል። ስለዚህ መታሰራቸው ከአምነስቲ ጋር ከመገናኘታቸውና ከመነጋገራቸው ጋር ግንኙነት አለው የሚል ስጋት ነው። በእኛ በኩል ያለው ክሌር ቤስተን፣ አክለውም በኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣናት ተጠርተው በአፋጣኝ ከሀገር እንዲወጡ የተነገራቸው መሆኑንና ለመውጣት መገደዳቸውን ገልጸዋል። የቡድኑን አባላት ካነጋገሩ በኋላ የሁለቱ ተቃዋሚ ፓርቲዎች መሪዎች መታሰር በእጅጉ ያሳሰበው መሆኑን አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ አስታውቋል። የአቶ በቀለ ገርባና የኦልባና ሌሊሳን መታሰር አስመልክቶ መግለጫ የሰጡት የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል አንደኛው የታሰሩት በቅርቡ ከሽብር ፈጠራ ጋር በተያያዘ ከታገደው ከኦነግ ጋር አላቸው በተባለ ግንኙነት ምክንያት መሆኑን ትናንት መናገራቸው ይታወሳል።